ትንቢተ ሕዝቅኤል ምዕራፍ ዘጠኝ እርሱም እያንዳንዳቸው የሚያጠፋ መሣሪያን በእጃቸው ይዘው ከተማይቱን የሚቀስፉ ይቅረቡ ብሎ በታላቅ ድምፅ በጆሮዬ ጮኸ። እነሆም እያንዳንዳቸው አጥፊውን መሣሪያ በእጃቸው ይዘው ስድስት ሰዎች ወደ ሰሜን ከሚመለከተው ከላይኛው በር መንገድ መጡ። በመካከላቸውም የበፍታ ልብስ የለበሰ የጸሐፊም ቀለም ቀንድ በወገቡ የያዘ አንድ ሰው ነበር። እነርሱም ገብተው በናሱ መሠዊያ አጠገብ ቆሙ። የእስራኤልም አምላክ ክብር በበላዩ በነበረበት ኪሩብ ተነሥቶ ወደ ቤቱ መድረክ ሄዶ ነበር። በፍታም የለበሰውን የጸሐፊውንም ቀለም ቀንድ በወገቡ የያዘውን ሰው ጠራ። እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ፣ በመካከሏም ስለ ተሠራው ርኵሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክት ጻፍ አለው እኔም እየሰማሁ ለሌሎች እርሱን ተከትላችሁ በከተማይቱ መካከል እለፉ፣ ግደሉም፣ ዐይናችሁ አይራራ፣ አትዘኑም። ሽማግሌውንና ጐበዙን፣ ቈንጆይቱንም፣ ሕፃናቶቹንና ሴቶቹን ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀመሩ። እርሱም ቤቱን አርክሱ በተገደሉትም ሰዎች አደባባዮቹን ሙሉ ውጡ አላቸው ከእነርሱም ወጥተው በከተማይቱ ገደሉ ሲገድሉም እኔ ብቻዬን ቀርቼ ሳለሁ በግምባሬ ተደፍቼ ጌታ እግዚአብሔር ሆይ ወዮ መዓትህን በኢየሩሳሌም ላይ ስታፈስስ የእስራኤልን ቅሬታ ሁሉ ታጠፋለህን ብዬ ጮኽሁ እርሱም የእስራኤልና የይሁዳ ቤት ኃጢአት እጅግ በዝቶአል ምድሪቱም ደም ከተማይቱም ዐመፅን ተሞልታለች እነርሱም እግዚአብሔር ምድሪቱን ትተዋታል። እግዚአብሔርም አያይም ብለዋል እኔም ደግሞ በዐይኔ አልራራም አላዝንምም መንገዳቸውንም በራሳቸው ላይ መልሳለሁ አለኝ እነሆም በፍታ የለበሰ የቀለም ቀንድም በወገቡ የያዘ ሰው ያዘዝኸኝን አድርጌአለሁ ብሎ በቃሉ መለሰ